The voice of America. The የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ነሐሴ 28 2008 ዓ ም ፕሮግራሙን ጀመረ። ኢህአዴግ የዘላቂ ወዳጅ ሊሆናቸው እንደማይችል ነገሮችን ሁሉ እያወሳሰበ በቀጠናው ያለ አደገኛ ቡድን መሆኑን እንዲገነዘቡት፣ የኢትዮጵያም ሆነ የቀጠናው ሰላምና መረጋጋት የሚመጣው በኢትዮጵያ ሕዝብ ጨዋነት ለዓለም ሰላም ባላቸው አስተዋጽኦ በመሆኑ በቀጠናው ያለው መረጋጋት ከዛ የመጣ እንጂ ኢህአዴግ እንደውም ሴራና ተንኮሎችን እየሰራ በግጭት ውስጥ ለመኖር የሚፈልግ ነው። ይሄ ደግሞ አደገኛ ነገር ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። የሰማችኋቸው የአሜሪካ ጉዟቸውን አስመልክተው ከተናገሩትና ኢህአደግ በአሜሪካ ዘንድ ያለውን ገጽታ ካስረዱበት የተወሰደ ነው። ሙሉውን ውይይት በዛሬው የመጨረሻ ክፍል ታገኙታላችሁ። ንጉሡ ታምሬ ፕሮግራሙን ይመራል። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችውሁ፣ ለምሽቱ ዜና ሄኖክ ሰማግዜር ነኝ። በዛሬው ዕለት አዲስ አበባ ከተማ አቅራቢያ የሚገኘው ቂሊንጦ ማረሚያ ቤት የደረሰ የእሳት ቃጠሎ ለአንድ ሰው ሕልፈትና ለሌሎች ስድስት ሰዎች መቁሰል ምክንያት እንደሆነ የማረሚያ ቤት ባለሥልጣናትን ጠቅሰው የመገናኛ ብዙሃን ዘግበዋል። የተቃዋሚ ፓርቲዎች በእስር ቤቱ የሚገኙ አባላቶቻቸውና ሌሎች እስረኞች ሁኔታ እንዳሳሰባቸው ገልጸዋል እስክንድር ፍሬው ዝርዝሩን ከአዲስ አበባ ማምሻውን ልኳል የተቃዋሚ መሪዎችና አባላት እንደዚሁም ሌሎች ታዋቂ ሰዎች በሚገኙበት የቅሊንጦ ማረሚያ ቤት ነው ዛሬ የእሳት ቃጠሎ መነሳቱ የተገለጸው ቃጠሎና የጉዳቱ መጠን ከመንግስትና ከተቃዋሚዎች የተለያዩ አስተያየቶች እየተሰጡበት ነው በሀገር ውስጥ የመገናኛ ብዙኃን የተጠቀሱት የማረሚያ ቤቶች አስተዳደር የሕዝብ ግንኙነት ዳይሬክተር አቶ ግዛቸው መንግስቴ አንድ ሰው መሞቱን ስድስት ደግሞ ቀላል የመቁሰል አደጋ እንደደረሰባቸው ገልጸዋል። ሟቹም ሆነ የቆሰሉት ሰዎች በማረሚያ ቤቱ የሚገኙ ታሳሪዎች ስለመሆናቸው ግን አላብራሩም። የእሳት ቃጠሎ ምክንያት እየተጣራ መሆኑን ግን አመልክተዋል። አንዳንድ የተቃዋሚ ፓርቲ መሪዎች ግን በመንግስት የተገለጸውን መረጃ አልተቀበሉም። ከነዚህ አንዱ የሆኑት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ አቶ በቀለ ገርባን ጨምሮ የፓርቲያቸው ከፍተኛ ከፍተኛ አመራሮችና አባላት በዚያ እንደሚገኙ አስታውሰዋል። የደህንነታቸው ጉዳይ እንዳሳሰባቸውም ተናግረዋል። ይሄ እንግዲህ አሁን ከአሁን በፊት እንደነበረው አምቦ ላይ እንደዚሁ ቃጠሎ ተነስቶ እስረኞች ሞተዋል። ሊያመልጡ ነው ተብሎ የተገደሉ እስረኞች ነበሩ። ጎንደር ላይ የተደረገው አለ። እነዚህ እነዚህ ሁሉ አንድ ላይ ተደማምሮ የዚህ አይነት ነገር እዛም ሊፈጸም ይችላል የሚል እኛ ይሄ ጥርጣሬ ይኖረናል። ስለዚህ የአንድ ጥርጣሬያችንን ግልጽ ለማድረግ የግዴታ እነዚህ ታራሚዎች መታየት አለባቸው። ተጠርጣሪዎች ናቸው፣ እዛ ያሉት የእኛ አካላት ናቸው፣ የፓርቲው አባልና መሪዎች ናቸው። ስለዚህ እኛ በአካል ካላገኘን፣ ምን ላይ እንዳሉ ካላገኘን እኛ አሁንም እዚህ ላይ ስጋት ላይ ናቸው። በቂሊንጦ ማረሚያ ቤት ተነሳ የተባለውን የእሳት ቃጠሎ በተመለከተ በቀጣይ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምፅ የሶማሌኛ ዝግጅት ክፍል በአይነቱ ልዩ የሆነ ቀጥታ ውይይት በፌስቡክ በሬዲዮና በሶማሊያ ብሔራዊ ቴሌቪዥን በማካሄድ ላይ ይገኛል። በሚኔሶታ ግዛት የሚኖሩ ሶማሌዎችን ከሞቃዲሾ ጋር ያገናኘው ስርጭት ህዝብን ከሀገሪቱ ፕሬዚዳንት ሐሰን ሼክ መሐሙድ በእንግድነት ይዞ ያወያየ ነው። ስርጭቱን በፌስቡክ አት ቪኤ ሶማሌ ላይ ታገኛላችሁ። በኮንጎ ዴሞክራሲያዊት ሪፐብሊክ መንግስትና የተቃዋሚ ፓርቲዎች ሐሙስ ዕለት የጀመሩት ውይይት ተቋርጧል። ዋነኛው የተቃዋሚ ኃይል ራሰምብልመንት በጉባኤው ለመሳተፍ ቅድመ ሁኔታዎችን አስቀምጦ ሁኔታዎች እስኪሟሉ ድረስ ለውይይት ዝግጁ አለመሆኑን በማስታወቁ ውይይቱ ተላልፏል። በኮንጎ የሀገሪቱ ከፍተኛ ፍርድ ቤት ፕሬዚዳንት ጆዘፍ ካቢላ ለሦስተኛ የስልጣን ዘመን ለመወዳደር የሚያስችላቸውን ውሳኔ በማሳለፉ ጉዳይ ውዝግብ ተገብቷል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዛሬው ዕለት በቻይና በሚካሄደው የጂ 20 ጉባኤ ለመሳተፍ ዙ ሃንግዙ ገብተዋል። ከጉባኤው አስቀድመው ከቻይና ፕሬዚዳንት ሺ ጂንፒንግ ጋር እንደሚወያዩ ይጠበቃል። እሁድና ሰኞ በጉባኤው ከተሳተፉ በኋላ ሚስተር ኦባማ ወደ ላኦስ በማምራት በደቡብ ኤስያ ሀገሮች ጉባኤ ላይ እንደሚገኙ የጉዞ መርሃ ግብራቸው ያመለክታል። በስተ መጨረሻም በፊሊፒንስ ግዛት የደረሰ የፈንጂ ጥቃት አስራ አራት ሰዎችን ሕይወት ባጠፋ ማግስት የሀገሪቱ ፕሬዚዳንት የሁከት ጊዜ አዋጅ አውጥተዋል። ለቡድኑ የአቡ ሰያፍ ታጣቂዎች ኃላፊነቱን ወስደዋል። አዋጁ ፖሊሶች የፍተሻ ጣቢያዎች እንዲያቋቁሙና አሰሳውን እንዲያጠናክሩ ይረዳል ተብሏል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 26 208 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የዛሬው ውይይት በሁለት ጉዳዮች ላይ ነው የሚያተኩረው በሰማያዊ ፓርቲ ውስጥ አለ ስለሚባለው አለመግባባትና ሊቀመንበሩ አቶ ይልቃል ጌትነት በሰሜን አሜሪካ ስላደረጉት ከሁለት ወር በላይ የዘለቀ ጉዞ። በሰማያዊ ፓርቲ ውስጥ ችግር እንዳለ እንሰማለን። ያ የሚባል ችግር ምንድን ነው? በአሁኑ ወቅት የመሪው ከኢትዮጵያ ውጭ መሆንም እያነጋገረ ነውና ምን ይላሉ? እነዚህን ነበር አዲሱ ዛሬ ማብራሪያ ይሰጥባቸዋል ብሎ የትናንት ውይይቱን የዘጋው ወደ መጨረሻው ክፍል እንሸጋገር። በእርሶና በፓርቲው መካከል መልካም ግንኙነት የሌለ የሚያስመስል ሪፖርቶች እንሰማለን ተደጋግሞ። ዝርዝር ውስጥ ሳልገባ አቶ ይልቃል ችግር አለ ፓርቲያችን ውስጥ እርሶና በፓርቲ ወይም ደግሞ ፓርቲ ውስጥ ችግር አለ፣ በፓርቲውና በእኔ መካከል ችግር አለ ከተባለ ይሄ ንግግሩ ልክ አይመጣም። ነገር ግን በፓርቲ ውስጥ አጠቃላይ ችግር አለ ወይ ከተባለ በሂደት ለመፍታት የምናደርገው ጥረት እንዳለ ሆኖ በፓርቲያችን ውስጥ ስራ የሚያስፈልጋቸው መፍትሄ የሚያስፈልጋቸው ችግሮች እንዳሉ እንዳልከውም የአደባባይ ሚስጥር ነው። ሁሉም ሰው የሚያውቀው ነገር ነው። ነገር ግን በግል እኔና ፓርቲው የሚባል ከሆነ ትክክለኛ አገላለጽም አይደለም፣ ትርጉሙም እሱ አይደለም ያለውም ችግር ችግር እንደዛ አይደለም ማለት ነው። በእርሶ እና በምክር ቤቱ መካከል ችግር እንዳለ ነው የእኛ ዘገባ የሚያመለክተው እኮ የኛ ዘገባ ተሳስተዋል ሊሉኝ ከሆነም ይችላሉ። እንግዲህ ፓርቲው ማለት ምክር ቤቱ አይደለም። ፓርቲው ማለት ሊቀመንበሩ ማለት አይደለም። ፓርቲው ማለት ኦዲት ማለት አይደለም። ፓርቲው ማለትም ስራ አስፈጻሚው አይደለም፣ አይደለም። ስለዚህ ካለም ችግር በምክር ቤትና በስራ አስፈጻሚ፣ በኦዲትና በምክር ቤት ወይም እንደዚህ ተብሎ ይገለጻል እንጂ ቅድም ባልከው አይነት ያለው አገላለጽ መሰረታዊ ነገሩን ያዛባል፣ ትክክልም አይደለም። እንደዛም አይነት ችግር የለም ማለት ነው። ብሔራዊ ምክር ቤቱ እርስዎ ያሉበትን የስራ አስፈጻሚ ኮሚቴ የትምምን ድምፅ ነፈገ። የተዘበራረቀ ነገር አለና፣ በስራ አስፈጻሚ የሚመራ አይደለም። በኦዲት ኮሚሽኑ የሚመራ ጠቅላላ ስብሰባ ጠርተዋል። ይሄ እንግዲህ ስልጣናቸው የነሱ ስለሆነ ነው። አጠቃላይ የምክር ቤት ስብሰባ ሲጠራ በሊቀመንበር አይጠራም። በፓርቲያችን መተዳደሪያ ደንብ መሰረት ወይ ምክር ቤቱ ነው የሚጠራው ወይ አስቸኳይ የሆኑ ነገሮች ካሉ ደግሞ በኦዲትና ምርመራ ኮሚሽን ነው የሚጠራው። ስለዚህ ይሄ ህጉ ስለሆነ ነው። ግን መጀመሪያ አነሳሳያቱ ይልቃል ፓርቲ ውስጥ ችግር አለ ብልም በእርስና በፓርቲው መካከል የሚለውን ነገር አሁንም በዛ መግፋት ይፈልጋሉ። ለምንድን ነው? ከዚህ በአንድ ጊዜ ለምሳሌ በአንድ በሆነ ወቅት የስነ ምግባር ኮሚቴው እርስዎን ጨምሮ የተወሰኑ ሰዎች ያገደበት ሁኔታ ነበረ። ዞሮ ዞሮ ምንድን ነው እኔ እንደሚገባኝ ጥሩ አመራር ያለመኖር ምልክት ሊሆን አይችልም ወይ? ከዛ አልፈን ደግሞ በአቶ ይልቃልና በሰማያዊ ፓርቲ መካከል ችግር አለ ቢባል ለምን አያስኬድም? እንግዲህ እኔ ችግር አለ ችግሩን እርሰው ላይ ለማምጣት ፈልጌ አይደለም። እውነት ሁኔታ ይገባኛል። ነገር ግን የኢትዮጵያ ሕዝብ የሚፈልገው ነገር በፓርቲ በውስጥ ያሉ ጉዳዮች በራሱ በፓርቲው አልቀውለት ፓርቲውን የሚፈልገው አጠቃላይ ሀገራዊ በሆነ ጉዳይ ያዘው ፖሊሲ በያዘው አቋም በሚያራምዳቸው ነገሮች ነው። የኢትዮጵያ ህዝብ እንዲህ ያለው ነገር ሰልችቶታል። እኔ ወደዛ ላለመግባት ዳርዳር ብለው እውነቱን ለመናገር ፖለቲካ ሰልቺ ነገር፣ በዚህም ራስን ለመከላከል በሚመስል ነገር አስተያየት ለመስጠት የምቆጠብ የኢትዮጵያ ህዝብ አሁን በዚህ ደረጃ አይደለም ነገሩን የሚፈልገው። መጀመሪያ እኔ ስመረጥ ሰማያዊ አጠቃላይ በህዝብ ግንኙነት ስራው በያዛቸው አቋሞቹ የህዝብን ልብ ማግኘት ችለዋል። ነገር ግን ድርጅታዊ ጥንካሬው ያለውን ስምና ዝና የሚመጥን አይደለም የሚል አጠቃላይ አስተያየት ተሰጠ። ስለዚህ የሊቀመንበሩ በሁለተኛው ተርም ስራ ሊሆን የሚገባው ምንድን ነው? መዋቅራዊ ማሻሻያዎች አድርጎ ፓርቲውን ወደ ተሻለ ነገር ማሳደግ ነው። ይሄንን ለማድረግ ሊቀመንበሩ በሚንቀሳቀስበት ጊዜ ሁሉም ሰዎች አንቀው ያዙት። ወደ ዝርዝር እንደዚህ አይነት ጉዳዮች የኢትዮጵያ ሕዝብ ስለማይፈልግ ብዬ እንጂ ሊቀመንበሩ ይልቃል ጌትነት፣ የቀድሞ ምክትል ሊቀመንበር ስለ ሽፈይሳ፣ የህዝብ ግንኙነቱ ዮናታን ተስፋዬ፣ ዮናስ ከድር፣ እያስቤር ተስፋዬ፣ ወረታ ዋሴ፣ ወይንሸት ሞላ፣ ጋሻነህ ላቀ፣ ይሄ ሁሉ ሰው ተባሯል ነው የተባለው እዚያ ፓርቲ ውስጥ። ይሄ ሁሉ ደግሞ የምታያቸው በሰማያዊ ውስጥ ገጽታ ሆነው የፓርቲውን ሌት ቀል የሰሩ ሰዎች ናቸው። እንዳሉት ይሄ ግን የኢትዮጵያ ህዝብ ፍላጎት አይደለም። እውነቱን ለመናገር ግን ምንድነው? እሱ ደግሞ በአንድ በኩል የኢትዮጵያ ህዝብ ተስፋ የሚያረገው ለለውጥ ህዝቡ ለሚፈልገው ለውጥ ተስፋ ሲያረግ በአንድ ፓርቲ ላይ ተስፋ ካረገ ያ ፓርቲ ደግሞ እርስ በርሱ እንደዚህ አይነት ነገር ካለው ለውጤት አይበቃም ነው ስጋቱና ተስፋ አለኝ ይሄ እንደሚወገድ። እንጂ ይህን ውሳኔ ለሚያሳለፉ የፓርቲው ሹማምን ጥያቄ የለንም ማለት አይደለም። እንደው እርስዎን ስላገኘን እግረ መንገዳችን ላጣራ ብዬ ነው የመጀመሪያ ጉዳይ ያደረግኩት። ግን የተነካካ ነገር አለውና ምን ተስፋ አለን? አይ እንግዲህ ይህን ነገር የኢትዮጵያ ህዝብ በደንብ ማየት አለበት። ጉባኤ ማድረግ ለተቃዋሚ ፓርቲዎች ምን ያህል አስቸጋሪ እንደሆነ የታወቀ ነገር ነው። አይናችን እያየ ኢህአዴግ በጉባኤ ስበብ እያደረገ ፓርቲዎችን ሲያፈርስ ኑሯል። ደግሞ ትንሽ አለመግባባት በራሳቸው አለበት ብሎ ሲያስብ በዛ ቀዳዳ ውስጥ ገብቶ የጉባኤውን ህጋዊነት እዛ የሚበጠበጡት ሰዎች ያስገባል፣ እንደዚህ አይነት ችግሮች ያመጣል። እኔም አሁን ያስፈራኝ እኔ ውጭ አገር ባለሁበት ሁኔታ ቢሮ ዘግቶ ጉባኤ ጠራን ሲባል ይህንን ጉባኤ በስጋት እንዳየው አድርጎኛል። እኔም በራሴም ቢሆን ጉባኤ እንዲጠራ ደጋግሜ ራሴ ጠይቄያለሁ ግን አገሪቷ ካለችበት አሁን ሁኔታ ይሄንንም መረጃ አስቀድሞ በኢህአዴግ ጋዜጦች ወጥቶ የኢህአዴግ ደጋፊዎች ሊቀመንበሩን ለማባረር ከስራ ነው የሚለው እንደው የኢህአዴጉ ጋዜጣ ያየው ይሄን ሳየው እዚህ አካባቢ በተለመደ ሁኔታ እኛ አገር እንግዳ ነገር ስላደለ ይሄን ፓርቲ ኢህአዴግም ዙሪያውን እያሸተተው እንደሆነ በዛ ውስጥ ደግሞ በልህ እየተገፋፉ ወደዛ አይነት ነገር የሚሄዱ ሰዎች እንዳሉ ማየት ይችላሉ። ያንን ግን በተቻለ መጠን በጥንቃቄ ለማለፍ ሁላችንም የምንችለው እናደርጋለን። ይሄ ስጋት እንዳለ ግን የኢትዮጵያ መልካም ተስፋ አለን። እንግዲህ ህዝብ የሚጠብቅባችሁን አደራ ተወጥታችሁ ደንበኛ የኢትዮጵያ ህዝብ ተጠሪ እንድትሆኑ እንደሌላው ሌላው ፓርቲ እንደ ቢያንስ ቢያንስ ህዝብ አመኔታ የሚጥልበት ፓርቲ እንደሚሆን ተስፋ አረጋለሁ። ወዲህ ወደ ዩናይትድ ስቴትስ ወደ መጡበት ጉዳይ ልምጣ። ምን እግር ጣሎት ወዲህ ወደ አሜሪካ? እንግዲህ ሁሌም ከዚህም በፊት በተደጋጋሚ ወደ ውጭ ሀገር እመጣለሁኝ። እንግዲህ ወደ ውጭ ሀገር ከምንመጣባቸው ጉዳዮች አንዱ የዚሁ የዲፕሎማሲ ስራ እንግዲህ ከትግሉ አንዱ ክንፍ ነው። እሱን የተለያዩ ባለስልጣናትን በካናዳም በዚህ በአሜሪካም ለማነጋገር ጥረት አድርጊያለሁ። በዛ መልኩ ያው ብዙ ርቀት ይደናል። ለካናዳ ሀገር ምን ያገኙ? ካናዳ ካናዳ በውጭ ጉዳይ መስሪያ ቤት ውስጥ ያሉ የአፍሪካ ጉዳይ ኃላፊ፣ ከዛም ደግሞ ንዑስ ኃላፊ የሆኑ የምስራቁና የምራቡ አፍሪካ ክፍል ኃላፊ የሆኑትን ሰው አግኝቻለሁ። ከዛም በተጨማሪ የኢትዮጵያ የልማት ድጋፍ ማህበር ዩ ኤስ ካናዳ ድጋፍ ማህበር ዳይሬክተሯን አግኝቼ አጠቃላይ በኢትዮጵያ ሁኔታ ላይ ሰፋ ያለው ውይይት አድርገናል። ነባራዊ ሁኔታውን ለማስረዳት ብዙ ጥረት አድርገናል። እንግዲህ እነሱም ከዛም በተጨማሪ ደግሞ እዛ ሀገር የፓርላማ አባላት ነው የሚባሉት እዛ ና ኢትዮጵያ እንደዚሁም የፓርላማ አባላትን የተለያዩ አገረ ግዛት ተወካዮችን አነጋገር ያለው ስለ ኢትዮጵያ ወቅታዊ ሁኔታ እንዲያው ተስፋ ሰጪ የመጣሁበትን ተልእኮ አሳክቻለሁ፣ ለፓርቲ ለሀገሬ ጠቃሚ ነገር አግኝቻለሁ የሚሏቸው ነገሮች አሉ? ካሉ ከነማ ከካናዳ ከአሜሪካ ወይስ ከሁለቱ? እንግዲህ ከሁሉም እኛ የመጀመሪያው ነገር ያው አሁን ባለው ሁኔታ ኢህአዴግ ሁሉንም ነገር ተቆጣጥሮ ዘግቶ፣ በተለይም ደግሞ ይሄ ለተፎካካሪ ኃይሎች እድል የመዝጋት ነገር ነው። በአንድ መልኩ ግን ይሄ ራሳቸው ቀጥሮ እየያዙ ትልቅ ቦታ ሰጥተው የኢትዮጵያን አማራጭ የፖለቲካ ኃይሎች ለማዳመጥ እድል መስጠታቸውንና በዛ ደረጃ ደግሞ የእኛ እይታ ምን እንደሆነ ለማስረዳት መሞከሩ እሱ ራሱን የቻለ አንድ ጅምር ነው ማለት ይቻላል ና በዚህ ረገድ በአሜሪካም ረዳት የውጭ ጉዳይ ኃላፊውን የእሳቸውም ረዳት የሆኑትን የአፍሪካ ጉዳይ ኃላፊዎችንም ሌሎችም ሰዎች እንዲሁ በቡድን ሆነው ስራው የሚመለከታቸው ሰዎች ጋር ተነጋግሬ ያለሁ። ከሴኔትም የውጭ ጉዳይ ኮሚቴ ጽፈት ቤትም ጋር እንደዚሁ ተነጋግሬ ያለሁ። በአጠቃላይ ግን የኢትዮጵያ ሁኔታ ስጋት ላይ እንዳለች ሀገራችን ብዙ ያንዣበቡ አደጋዎች እንዳሉ የኢትዮጵያ ጉዳይ የቀጠናውንም ጉዳይ የሚመለከት ነገር እንደሆነ በዚህ ጉዳይ ላይ እነሱም ያላቸውን እይታ እንዲያስተካክሉ በተቻለ መጠን እንዲገነዘቡት፣ የራሴን ሀሳብና የሰማያዊን ፓርቲ እይታ በዚህ ሁኔታና በወቅቱ ሁኔታ ላይ በግልጽ ለማስረዳት ሞክሬያለሁና ይሄ ነው ግ እንደ ብዙ ጊዜ ተቃዋሚዎችም እንደምታቀርቡት መጀመሪያ ነገር ተቃዋሚ የተቃዋሚ ፓርቲ መሪዎች በመጡ ቁጥር የአሜሪካ መንግስት ባለስልጣናትን እንደሚያናግሩ እናውቃለን። እናንተ እንደምትሉት ለኢትዮጵያ መፍትሄው እኛ ውነን እንጂ እንደ አሜሪካ ያን ያህልም ውጤት አይገኝም የሚል ነገር ስሞታ ይሰማል ከፓርቲዎች። ህዝቡም አንዳንዱ እንዲህ ይላል፣ ምን ያህል የኢትዮጵያ ችግር ገብቷቸዋል? እናንተ ችግር የምትሉት ኢትዮጵያ ውስጥ ያለው ችግር ምን ያህል ለአሜሪካ መንግስት ጠቅላላ ሰሜን አሜሪካና ዳሚሆን አሜሪካን ጭምሬ ነው ምን ያህል ችግሩ ገብቷቸዋል ገብቷቸዋል ያ እርስ ተረድተውታል ተረድተውታል በሚገባ ያውቁታል። ነገር ግን ቅድሚያ የሚሰጡት ሁሌም ቢሆን በዚህ በውጭ ጉዳይ ፖሊሲ ላይ አሁን በተለይም በዚህ ከቅርብ ጊዜ ወዲህ ባለው ሁሉንም ነገር በካፒታሊዝም ቅኝት የማየት ነገር እና አሁን ደግሞ በመጣው በዚህ በጸረ ሽብር ትግል በሚባለው ምክንያት ሌሎችን ነገሮች እንዳያዩ ሁሉ ጋርዷቸዋል። አገሮችንም እስከ መፈራረስ ድረስ አይናቸው እያዩ ያደርጋሉ። ስለዚህ መጀመሪያ የእኛ ሀገር ከዛ አሁን ካለው መንግስት ምን ይጠቀማል? ከዛ አካባቢ ያለን በቀጠናው ችግሮቻችን ምንድን ናቸው? ለነዛ መፍትሄ የሚሰጥልን ቅርብ የሆነ መፍትሄ በተለይ አሁን ባለው ዓለም ነባራዊ ሁኔታ ዲሞክራሲ፣ ሰብአዊ መብት፣ የሕዝብ አስተዳደር በሀገሩ የሚባለው ነገር ሁለተኛ ደረጃ ላይ ሆኗል። የሀገራቸውን ደህንነት በተመለከተ ስለሆነ የሚያስቡት ሌሎች ሀገሮች ሁሉ በነዚህ ፉክክሮችና በስጋቶች ምክንያት ሲፈራርሱ አይተናል እና ይሄንን የዲፕሎማሲውን ትግል ምንድን ነው? የሀይል ሚዛኑን ወደ ተፎካካሪዎች ለማምጣት አማራጭ የፖለቲካ ሀይል ሆኖ መታየት አለባቸው። የወደፊቱን አቅጣጫ ከየት ተነስተው ወዴት እንደሚወስዱት ማሳየት አለባቸው፣ ወይም እኛን ጨምሮ ማሳየት አለብን። ይሄ በሆነ ጊዜ ከዛኛው ሀይል ጋር መችም በቁርባን የተጋቡ አይደሉም። ጥቅማቸውን ነው የሚያዩት። ሊቀየር ይችላል። ነገር ግን ችግሩን እየተረዱትም ቢሆን ሁለተኛ ባለስልጣኖችም አሁን ያሉት ለአጭር ጊዜ ይሰራሉ። በራሳቸው በጀት አላቸው። የባለስልጣኖችና የሹማምንት የአጭር ጊዜ ፍላጎት አለ። በዚህ ውስጥ በዚህ ውስጡ ነው እንግዲህ ለአገሮች የሚደርሳቸው ነገር ተንጠባጥቦ በጣም ትንሹ ነገር ነው። ስለዚህ በራስ ከፍ ብሎ መታየት፣ አማራጭ ሆኖ መታየት፣ ህዝብን ከጎን ማሰለፍ ለመጪው ሂደት በቀጠናውም ሆነ በሀገራችን በሰላምና መረጋጋት ምን ልናደርግ እንደምንችል ያንን ማሳየት ነው። እኛም እያደረግን ያለ ነው። አሁን ያንን ነው ኢህአዴግ የዘላቂ ወዳጅ ሊሆናቸው እንደማይችል ነገሮችን ሁሉ እያወሳሰበ በቀጠናው ያለ አደገኛ የማፍያ ቡድን መሆኑን እንዲገነዘቡት። የኢትዮጵያም ሆነ የቀጠናው ሰላምና መረጋጋት የሚመጣው በኢትዮጵያ ህዝብ ጨዋነት፣ እንዲሁም ደግሞ በታሪካቸው በኢትዮጵያውያን ለአለም ሰላም ባላቸው አስተዋጽኦ በየትኛውም ደረጃ ያሉ ሰዎች ይምጡ፣ መንግስቱ ኃይለማርያም ይምጣ ከሱ በፊት የነበሩትም ንጉሱ የሆኑ በዓለም ሰላምና በቀጠናው መረጋጋት ላይ ያላቸው ሚና ኢትዮጵያውያን በሙሉ ያ በመሆኑ በቀጠናው ያለው መረጋጋት ከዛ የመጣ እንጂ ኢህአዴግ እንደውም ሴራና ተንኮሎችን እየሰራ በግጭት ውስጥ ለመኖር የሚፈልግ ነው። ይሄ ደግሞ አደገኛ ነገር ነው ነው ያን ምን ያህል አጉልታችኋል? አሁንን ካልት ልጀምርና ተቃዋሚዎች ብዙ ጊዜ የኢትዮጵያ መንግስት በተመለከተ በተለይ የአሜሪካን ድጋፍ በተመለከተ አሜሪካ እርግጥ ዘላቂ ጥቅም ጉዳይ የማየት አለ ግን ከኢትዮጵያ ጋር የሚኖረው የአሜሪካ ወዳጅነት በዚህ በሽብርተኝነት በአሸባሪነት ላይ የሚደረገውን እርምጃ በዛ በኩል ለመወጣት የሚደረገው ጥረት ነው። ተቃዋሚዎች ደግሞ የምትከሱት እንደውም እርስዎን ማለት ያለን በትክክል ምናልባት ሀሳቡን ከተጋሩ አላቅም፣ ሽብር የሚያካሄደው ራሱ ኢህአደግ ነው ሽብርተኝነት በሚል ሽፋን የአሜሪካን መንግስት እርዳታ ያገኛል። አሜሪካም ደግሞ እንደው ቸል ትላለች፣ በኢትዮጵያ የሚደረገውን የሰብአዊ መብት ረገጣ። ይሄ ነው የሚሰማውና፣ የእነሱ ውጤት ምን ሆነ? አይ ይሄ እንደተባለው እነሱም አሁን አሁን ተገንዝበውታል፣ እውነቱን ለመናገር ምክንያቱም እነሱ ኢህአዴግን አጭበርባሪ ድርጅት መሆኑን ያውቃሉ። ነገር ግን ኢህአዴግ አሁን ጠመንጃና ጉልበት አለው፣ ሂዶም የሚሞት ሰራዊት አለው ስለሆነም ጊዜያዊ ስለሆነ የእነሱም አሁን ብዙ ጊዜ መፍትሄዎቻቸው አጠቃላይ ከፖለቲካው በሰላም እና መረጋጋት በዘላቂ የኢኮኖሚ እድገት በሀገሮች መልካም ግንኙነት የሚለውን ከማሰብ ይልቅ ወዲያውኑና በቅርብ ያለው ጉልበት ያለው ጠመንጃ ያለው ሂዶ የሚሞት ወታደር ያለው ኢህአዴግ ነው በሚል እንጂ ይሄ ጉዳይ በዘላቂ የሚያመጣው ችግር ሳይገነዘቡት ቀርተው አይደለም። እና ያንን በግልጽ ለማስረዳት ዘላቂ ሰላምና መረጋጋት ሊመጣ የሚችለው በምን መልኩ ነው? የኢህአዴግ ባህሪው ደግሞ ያንን ዘላቂ ሰላምና መረጋጋት አምጥቶ ፍትሐዊ የኢኮኖሚ እድገት አምጥቶ የህዝብ አስተዳደር መስርቶ ከጎረቤቶች ጋር መልካም ግንኙነት መስርቶ ሊያደርግ የሚችል አይደለም። ስለዚህ ጉልበት ደግሞ ይላላል፣ ይሸሻል፣ ዘላቂ አይደለም ብለን ይህንን በተደጋጋሚ አስረድተናቸዋል። አሁን ደግሞ በተጨባጭ ያንን የሚያዩት ነገር ደግሞ አሁን እየሆነ ያለው ኢትዮጵያ ውስጥ ጠንካራና ጉልበት ያለው ጸጥ ረጭ አድርጎ የሚገዛ የሚለውም የኢህአዴግም መገለጫዎች አሁን ያለው ነባራዊ ሁኔታ ስለቀየረው እንደገና ለማየትና ለማዳመጥ ያህል አት ሊስት ምንድን ነው ሌላ ሀሳብ እንዲኖራቸው እድል ያገኛሉ። ብያስ ገብቷቸዋል ቢሉ እንደውም እኔ አንድ በሰሞኑን አንድ ቪዲዮ የተመለከትኩ ነበር። እዚህ አሜሪካ በመላው ዓለም እንደሚያውቁት በኢትዮጵያ ወቅታዊ ሁኔታ ላይ ኢትዮጵያውያን ዳያስፖራው ሰልፍ ያደርጋል። የተቃውሞ ሰልፍ፣ ግድያ ይቁም፣ በቋንቋ ትዝለዩን፣ ወዘተረፈ ዴንቨር ይመስለኛል። ከተሳሳትኩ አርማለሁ። ከተሳሳትኩ አድማጮችን ይቅርታ እየጠየቅኩ የአሜሪካው ባለስልጣን መስሪያ ቤት ሄዶ የተሰለፉበትን ኢትዮጵያውያን የተሰለፉበት ቦታ ወጥተው በደንብ አናውግራቸው። ይሄንን ጉዳይ አጢነናል፣ ተረድተናል፣ እኔ ራሴ ዋሽንግተን ያለውን የኢትዮጵያ አምባሳደር አነጋግራለሁ ሲሉ ሰምቼ ገረመኝ። ለየት ያለ ነው። እዚ ዲሲ ውጭ ጉዳይ ሚኒስቴር ፊት ሰልፍ ይደረጋል፣ ዋይት ሀውስ ይደረጋል። ግፋ ቢል ባለስልጣኑ ወጥቶ ወረቀት ካለ ወረቀት ይቀበላል። ይሄኛው ትንሽ አንድ እርምጃ ወደፊት የሄደ ይመስላል። ይሄን ያልኩት ምንድን ነው፣ ገብቷቸዋል አሁን ተረድተዋል ስላሉ ምልክት የሆነ ወይ ብዬ ስላሰብኩ ነው። እና ወደሚቀጥለው ጉዳይ ሄዳለሁ። አቶ ይልቃል በአሁን ጊዜ የፓርቲ አመራሩን ትቶ አመራር መስጠት ሲገባው፣ ፓርቲውን መምራት ሲገባው፣ በቅርብ ሆኖ የኢትዮጵያን ሕዝብ እንቅስቃሴ ማየት ሲገባው፣ ለምንድን ነው እሱ ውጭ የሄደው የሚል ነገር ይነሳልና ተስፋ አለኝ ፓርቲ ውስጥ ባለው ውዝግብ አይደለም ወደዚህ የመጡት በሌላ ተልእኮ ነውና፣ ይሄ እንዴት ይመልሳሉ? ፓርቲውን ጥለው መጥተው ህዝቡን ማታገል እና መታገል ሲገባው መጥተዋል የሚለውን ነገር አንደኛ እኔ ወደዚህ የመጣሁት ይሄ ሁሉ ነገር ከመፈጠሩ በፊት ነው። አሁን ባለው ሁኔታ ይሄ አመጹ በላይ የለት ሁኔታ በጎንደር ኮሎኔል ደመቀን ለመያዝም ሳይሞከር ኮሎኔል ደመቀም ራሱን ለመከላከል ያን እርምጃ ሳይወስድ ከዛ በፊት ካናዳ አገር በሚደረገው የስፖርት በዓል ላይ አንድ የሲቪክ ማህበር እዛ ላይ ንግግር እንዳደርግና ለእስረኞች የሚሆን ገንዘብ በሚያዋጣበት ሁኔታ ሰማያዊ ፓርቲንም እንዳስተዋውቅ በዛውም የራሴን የዲፕሎማሲ ስራ ፓርቲን እንዲሰራ አድርጎ ነው። ስመጣም ስራ አስፈጻሚውም በሙሉ አወያይቼ አማክሬን የመጣሁት ብዙ ይህንም አስፈላጊነቱን አምኖን የመጣሁት ስለዚህ ይሄ የሆነው እኔ ከመጣሁ በኋላ ነው። ያም ቢሆን ግን የዕለት በዕለት ክትትሉና በኢትዮጵያ ያለውን ነገር አለኝ። ይህንኑ ለመጮህ ይህንኑ ለማስረዳት በተለያዩ ባለስልጣናት ጋር የምነጋገረውም የኢትዮጵያን ጉዳይ ምናልባትም ያንን እዛ በሆን ላልሰራ የምችለውን ነገር አሁን ባለበት ሁኔታ እንደውም ትግሉ የህዝብ ሆኗል። ህዝብን የያዘው ነገሩን ይህንን ነገር መልክ ማስያዝና የሚመለከታቸው የፖለቲካ ኃይሎች ጋር አስፈላጊውን ንግግር በማድረግ በኩል እንደውም አሁን እየሰራሁት ያለ ስራ የበለጠ ነው ብዬ ነው ማምን። እንደው ካነሳሁት ዘንዳ ነው አንድ እዚች ላይ መጨመር የፈለግኩት ምንድን ነው፣ ልክ ነው፣ እኔም አውቃለሁ። ካናዳም ተገናኝተናል። በኳሱ ጊዜ የመጡት ከኢትዮጵያ ውስጥ ያለው እንቅስቃሴ ከመጀመሩ ከኮሮኔሉ መያዝ በፊት ነው። ግን አንድ የፓርቲ መሪ እንደ ሀገር መሪ ነው፣ ፓርቲ አገር ነው። የአንድ ሀገር መሪ አገር ውስጥ ችግር ሲኖር ጉብኝት ላይ ቢኖርም አቋርጦ ይመለሳል። እዛ ድረስ እርስዎን እንዲህ እንዲያደርጉ የጠበቁ ሰዎች ነበሩ። ትክክለኛ እንት ነው ግን ውሳኔ ነው እንዴ የወሰኑት? ቢመለሱስ እንዴ ኢትዮጵያ ውስጥ እንዴ ተካሂዷል። በአንድ በኩል ሰማያዊ ፓርቲ ባህር ዳር ስብሰባ ጠርቷል። ይልቃል ግን ውጭ ነው ያለው። እንዲህ የመሳሰለ አቋርጦ የመሄድ ነገር የጠበቁ ሰዎች ነበሩ። አይ እኔ አቋርጦ መሄድ አቋርጬ መሄድ ምን አረጋለሁ? እዛ እንነጋገር ከተባለ ሰው ዝም ብሎ በስሜት አይደለም መሄድ ያለበት። አሁን ትግሉ አጠቃላይ በፓርቲ ደረጃ የሚመራ አይደለም። የኢትዮጵያ ሕዝብ ትግል የኢትዮጵያ ሕዝብ ትግል ድምፁን የሚያሰማለት የሆነውን ነገር በሚመለከታቸው የፖለቲካ ኃይሎች ጋር መነጋገር ያለበት የወደፊቱን መፍትሔ የሚያበጅለትና ከፖለቲካ ቡድኖች ጋር የሚነጋገር ከሲቪክ ማህበራት ጋር የሚነጋገር ከፖለቲካና ከውጭ ሀገር ያለውን ነገር የኢትዮጵያን ሁኔታ የሚያስረዳ ነው የሚያስፈልገው እንጂ በዚህ ሰልፍ ውጡ፣ በዚህ ሰልፍ ግቡ የሚባል አይደለም። ትግሉ የህዝቡ ሁኗል። ያንን ስናደርግማ ስንደበደብ፣ ስንታሰር እዛ ውስጥ ነው የኖርኩት። እኔ ደግሞ በዚህ የምንታማ አይደለም። አይ እርሶ ጋር የሚሰሩት የፓርቲ ሰዎችም ለነገሩ ተናግረዋል። ምን አረጋለሁ ላሉት ነገርማ፣ አሁን ለምሳሌ አንዳንድ ፓርቲዎች አሉ፣ ማ ኢያድ እንደዚህ የመሳሰሉት አባሎቻችን እዚህ ጋር ተገደሉ፣ እዚህ ጋር ሆኑ፣ ዛሬ እንደዚህ ተደረገ፣ ዛሬ ሰልፍ ስናረግ መፈከራችን ተደረገብን የሚሉ አሉ እና በቅርብ ተከታተሉ። ይህን ማድረግም አንድ ነገር ነው። ምን አረጋለሁ ላሉት ግን ይሄ ደግሞ አልተጓደለም። በእናንተም በኩል ይገባኛል ያለውን ነገር የሚገልጡልን የሰማያዊ ፓርቲ ሰዎች አሉ። እንደ ሌላውም ባይሆን በተወሰነ ደረጃ የፓርቲው አባላት የሚያደርጓቸውን እንቅስቃሴዎች የሚገልጡ አልጠፉምና እኔም ባልኖር ሊሉኝ ይችላሉ። ግን ምን አረጋለሁ ላሉት ግን የእርስዎ በአካል መገኘት ትርጉም ይኖረዋል። የአንድ ፓርቲ መሪ በአካል መገኘት እንቅስቃሴ ላይ ትርጉም እንዳለው እኔ በጣም አምናለሁ። ይሄ እውነት ነው። እንግዲህ አንደኛ ነገር እኔም እገኛለሁ። አሁንም ቢሆን ስራውን ትቼ አልመጣሁም። እዚህም ልኑር አላልኩም። የመጣው እንግዲህ የቱ ከየቱ ይበልጣል ነው ከሆነም ውድድር መደረግ ያለበት እኔ በውጭ ሀገር ያለው ስራ አገር ቤት ያለውን ፓርቲውን እኔ ይዤ አልመጣሁም። ፓርቲው ውስጥ ያሉ ሰዎች ከምክትል ሊቀመንበሩ ጀምሮ አሁን ያላቸው ውስጥ ችግር እንዳለ ሆኖ ሰዎች ይዛዋሉ። በየቦታውም እያንዳንዱን መረጃ በየቀኑ ይደርሰኛል፣ ልከታተላለሁ። በምስራዊ ዲፕሎማሲ ስራ ውስጥ ሁሉ ያንን ግብዓት አደርጋለሁ። ትግሉ ላልነው ነገር ደግሞ ትግሉ አሁን ተጀመረ እንጂ አላለቀም። መመሪያ ከዚህ የመስጠት እድል ነበረው ወቅት ከስራ አስፈጻሚው ጋር ቀን በቀን እገናኝ ነበር። ቀን በቀን እስካሁኑ ሰዓት ድረስ ይገናኛል። ተግባራዊ ሊሆን የሚችል መመሪያ የሰጡ ነበር ማለት ነው። እሱ ነው ያለው። በሚወስኑበት ጊዜ ሁሉ ደግሞ እኔን ያማክሩኛል። ምንም በዛ ላይ የለም። ከዛ በተረፈ ግን አሁንም ቢሆን ትግሉ አላለቀም። በአንድ ወቅት የተነሳ ነገር የለም። አጠቃላይ ከአገዛዝ ወደ ዲሞክራሲ የሚሄዱ ነገር ህይወታችን እስከሚጨርስም ድረስ ሊኖር ይችላል አለን ነገ ጀምሮ ወደ ሀገር የምመለስ ሰው ነኝ። ስለዚህ ይሄ ብዙ ጊዜ አይደለም ሀሜቱ የሚያልቅ ነገር ነው። እዛ ውስጥ የሚገኝበት ጊዜ ቅርብ ስለሆነ ያለውን ነገር እናቅርብ ብዬ ነው የሰዎቹ ስሜትም ይገባኛል። እንደዛ ስለሆነ ሰማያዊ ቫይብራንት ነበር፣ ቶሎ መግለጫ የሚሰጥ ፓርቲ ነበር፣ ነገሮችን የሚከታተል ነበር እና ያንን ነገር አላየንም ቢሉ ከሆነም የኔ ውጭ መምጣት ሳይሆን ፓርቲው ጤናማ አለመሆኑ ነው። እውነተኛው ትክክለኛው ተስፋ አለ እንደሚስተካከል ያ ነው እንጂ የኔ ውጭ ሀገር መሆን አሁን ባለው በዘመናዊ ቴክኖሎጂ ውጭ ሀገር መሆኔ ከአመራሩ ሩቅ አድርጎኝ አይደለም። በቅርብም ወደ ሀገር ይመለሳለሁ፣ ይህንን ክፍተት እንሞላለን ብዬ ተስፋ አድርጋለሁ። እንግዲህ በጣም ነው አመሰግነው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር በሰላም ለሀገሯ ያብቃዎ። እዛ ሄደው ደግሞ የኢትዮጵያ ህዝብ በሚፈልገው መልክ እገዛ እንደሚያደርጉ ፓርቲያችሁንም በተሟላ ሁኔታ እንደ ቀድሞ በአንድ ወጥ አመራር ያለው ለማድረግ እንደሚጥሩ ተስፋ አደርጋለሁ። በእኔ በኩል እግዚአብሔር ይስጥልኝ። ስለ ጊዜው አመሰግናለሁ። እኔም ለተሰጠኝ እድል እግዚአብሔር ይስጥልኝ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ለሰጡኝ አስተያየት ይልቁንም፣ በመንግስት ላይ ስላቀረቧቸው ክሶች ከተለያዩ የመንግስት አካላት መልስ ለማግኘት ሞክረን አልተሳካም። የጠቅላይ ሚኒስትሩ አማካሪ የአቶ ጌታቸው ረዳም ሆነ የመንግስት ኮሚኒኬሽን ጽፈት ቤት የህዝብ ግንኙነት ኃላፊ የአቶ መሐመድ ሰኢድ ስልኮች አይነሱም። እንዳገኘን ለማቀረብ እንሞክራለን ወደፊት። በተጨማሪም አቶ ይልቃል በፓርቲያቸው ውስጥ የችግሩ ምክንያት ናቸው ወይም አላሰራም ብሎ በእርሳቸው አገላለጥ አንቀው ስለያዟቸው ሰዎች ከተቀሩት የፓርቲው መሪዎች መልስ ለማግኘት ሞክሬአለሁ። የፓርቲውን ምክትል አቶ የሸዋስ አሰፋን አግኝቼ በቅድሚያ ቃለ ምልልሱን መስማት መርጠዋል። ይሁንና የተሰጡት ውሳኔዎች በሙሉ በተቋም ደረጃ የተሰጡ መሆናቸውንና አቶ ይልቃልም ይህንኑ እንደሚያከብሩ እናውቃለን ብለው ሆኖም ያሉትን አድምጠን መልስ የሚያሻው ከሆነ በቀጥታ ለቪኦኤ ዋሽንግተን ቢሮ አሊያም እዚህ አዲስ አበባ ላሉ የቪኦኤ ወኪሎች መልስ እንሰጣለን ብለውኛል። አመሰግናለሁ። እኔም ባልደረባዬን አዲሱንና እንግዳውን አቶ ይልቃል ጌትነትን በድጋሚ አመሰግናለሁ። ዝግጅቶቻችንን በኢንተርኔት ዌብሳይታችን ላይ ቪኦኤ ኒውስ ዶት ኮም ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከሚቀርብላችሁ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ በ19ና በ49 ሜትር ባንዶች ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የሚቀርብላችሁን ጋቢና የሚባል ዝግጅታችንን እንድታደምጡ እንጋብዛለን። በነገራችን ላይ ዝግጅቶቻችንን በጥራት ማዳመጥ እንድትችሉ ተጨማሪ የሜትር ባንድ መስመሮችንም አዘጋጅተንላችኋል። በሀያ ሁለት ሜትር ባንድ በአስራ ሶስት ሺ ስድስት መቶ አስራ አምስት ደግመዋለሁ። በሀያ ሁለት ሜትር ባንድ በአስራ ሶስት ሺ ስድስት መቶ አስራ አምስት እንዲሁም በሀያ አምስት ሜትር ባንድ በአስራ ሁለት ሺህ አንድ መቶ አስር ኪሎሀርትስ። በ25 ሜትር ባንድ በ12110 ኪሎ ሄርትስ። በተጨማሪ ከዚህ በፊት በምታደምጧቸው መስመሮች ላይ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። ተከታዩ የሙዚቃ ቃና ነው። ጽዮን ግርማ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ፣ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫይም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል። Morning brings the sunrise and the flowers bloom in springtime. On my loving, you can rely, yeah, and I'll stay with you. Oh, I will. And get old, have the tendency to grow cold. We have something like a miracle, Yeah እየተቀነቀነውን ነበር ያስደመጥኳችሁ አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከቲም የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖውልስን ስራ ነው። ኢፋወሪ አባዋይ ስትል በ2008 ዓ ም ያቀነቀነችውን ዜማ ነው። And chase after girls. I kick it with who I wanted, and I never get confronted for it because they stick up for me. If I Turn off my phone. Tell everyone it's broken so they think that I was sleeping alone. No. I put myself first and make the rules as I go. be faithful ቻርልስ ኤቫቦረ ቦይ አስከትዬ የምጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። That I know when it gets hard, you know it can get hard sometimes. It is the only thing that makes us feel alive. We keep this love in a photograph. These memories for ourselves, where our eyes are never closing, hearts are never broken, and times forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet, you won't ever be alone. can heal Du hast die በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሸረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ውሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ዘዋርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down, and don't take this personal. Jaw the words, you know what you've done to me. የጄኔ አይኮ ተወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል ፕሮዲሰርም ነው። እንደ ኤሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ረት ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። Hey hey, hey, hey, girl. So before you let go, before the night is through, hear me, baby, girl. የተከበራችሁና የተወደዳችሁ አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ ሌት ሃርጎ ሲል በ2012 ያቀነቀነውን ዜማ ተከታዩ ምርጫ አድርጊዋለሁ። Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. dream last but dreams come slow and they go so fast you see it when you close your eyes maybe one day you'll understand why everything you touch surely dies but you only need the light when it's burning low only miss the sun when it starts to snow only know you love her when you let her go Only know you've been high when you're feeling low Only hate the road when you're missing home Only know you love her when you let her go Staring at the ceiling in the dark Same old empty feeling in your heart Cause love comes slow and it goes so fast When you see her when you fall asleep never to touch and never to keep. Cause you loved her too much and you dive too deep. Where well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing all. We you know you love her when you let her go. And you let her go. Oh, oh, oh, oh. and you let her go. ከእንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች የተመደበልኝ የአየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ አልጋብዛችሁ። Found a girl I couldn't stay away, I couldn't fight it. I had hoped you'd see my face, and that you'd be reminded that for me it isn't over. Never mind. የተወደዳችሁ ውድ አድማጮቻችን፣ የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁን አልሰናበት። አሁን በህይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንዲቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን አይ ለርንድ ፍሮም ዘ ቤስት ይሰኛል። ለዛሬው ይህን ዜማ በመጋበዝ እሰናበታለሁ። ሳምንት በሌሎች መሰናዶች እስክንገናኝ ደህናደሩ አይ ለርንድ ፍሮም ዘ ቤስት ዊትኒ አብራችሁ ትቆያለች። Did you think you could walk back in my life? Oh, so you found you missed the love you threw away. Uh, baby, but you found it out too late, too late. whole nights, tears I thought would never dry. How you shattered my world with your goodbye, your goodbye, baby. What I sold my soul then, just to have you back again. Now you are the last thing on my mind. Mm -hmm. now you say you're sorry and you change your. Way. change your way to የማጠቃለያ ዜናዎቹ በዛሬው ዕለት በአዲስ አበባ ከተማ አቅራቢያ በሚገኘው ቂሊንጦ ማረሚያ ቤት የደረሰ የእሳት አደጋ ለአንድ ሰው ሕልፈትና ለሌሎች ስድስት ሰዎች መቁሰል ምክንያት እንደሆነ የማረሚያ ቤት ባለሥልጣናትን ጠቅሰው የመገናኛ ብዙኃን ዘግበዋል። የተቃዋሚ ፓርቲዎች በእስር ቤቱ የሚገኙ አባላቶቻቸውና የሌሎች እስረኞች ደህንነት እንዳሳሰባቸውም ገልጸዋል። በኮንጎ ዴሞክራሲያዊት ሪፐብሊክ መንግስትና የተቃዋሚ ፓርቲዎች ሐሙስ ዕለት የጀመሩት ውይይት ተቋርጧል። ዋነኛው የተቃዋሚ ኃይል ሰራብለስሞ በጉባኤው ለመሳተፍ ቅድመ ሁኔታውን አስቀምጦ ሁኔታዎቹ እስኪሟሉ ድረስ ለውይይት ዝግጁ አለመሆኑም በማስታወቁ ነው ውይይቱ የተላለፈው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዛሬው ዕለት በቻይና በሚካሄደው የጂ ሃያ ጉባኤ ለመሳተፍ ሃንግዙ ገብተዋል። ከጉባኤው አስቀድመው ከቻይና ፕሬዚዳንት ሺጂንፒንግ ጋር እንደሚወያዩም ይጠበቃል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ከእሁድ ቅንብሮቻችን ጋር እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን በንጉሡ ታምሬና በሌሎቹም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም በደህናነ